የአሜሪካ ድምጽ ነው። የአሜሪካ ድምጽ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ዩናይትድ ስቴትስ የአስቸኳይ ጊዜ አዋጁ መራዘሙ እንደሚያሳስባት ገለጸች። ደግሞ ታይቷል። በስድስት ወራት ውስጥ እንደታየው የሰላም ችግሮች እየተባባሱ ነው እንጂ ሄዱት ለውጣል ያለው ችግር በመንግስታዊ መደበኛ መንግስታዊ መዋቅር መቆጣጠር አለመቻሉ ነው። የአስቸኳይ ጊዜ አዋጁ መታደስ በተመለከተ አስተያየታቸውን የሰጡ የተለያዩ ተቃዋሚ ፖለቲካ ፓርቲዎች ተወካዮች የተለያዩ ሀሳቦችንም አንጸባርቀዋል። ለግጭቶች እልባት ማምጣት የሚቻለው በውይይትና ድርድር ብቻ እንደሆነም ተናግረዋል። በሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። በተዛመደ ሌላ ዘገባ መንግሥት ለተሻለ ሰላም ከፋኖ ታጣቂዎች ጋር ቀጥተኛ ውይይት እንዲያደርግ ተጠይቋል። የዚህም ዝርዝር ደርሶናል በመጽሔት ክፍለ ጊዜ ይቀርባል። ሰኞ ጥር 27 2016 ዓ ም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የስርጭት አቀናባሪያችን ብርሃን ኃይሉ፣ መሐንዲሳችን ቤል አንድራዴ፣ የሰዓቱን የዓለም ዜና የሚያሰማን ደግሞ ደረጀ ደስታ ነው። ጽዮን ግርማ የዋና አዘጋጃችን ናት። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። አሁን በቅድሚያ የሰዓቱን የዓለም ዜና ጤና ስጥልን። በድጋሚ እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በደቡብ ሶማሊያ በደረሰ ጥቃት ስድስት ኢትዮጵያውያን መገደላቸውን የአካባቢው ባለስልጣናት ተናግረዋል። ሴኔጋል ፕሬዚደንት ምርጫውን ማራዘማቸው ግጭት ፈጠረ። የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር ብሊንከን ለአምስተኛ ጊዜ ወደ መካከለኛው ምስራቅ ተመለሱ። የሚሉትና ሌሎችም አሉን። አሁን ወደ ዝርዝሩ እናልፋለን። በደቡብ ሶማሊያ በምትገኘው በለደሃዋ ከተማ በነውጠኞች ሳይፈጸም አልቀረም በተባለ ጥቃት ስድስት ኢትዮጵያውያን መገደላቸውን የአካባቢው ባለስልጣናት ተናግረዋል። ትናንት ምሽት ደረሰ በተባለው ጥቃት አንዲት ሶማሊያዊት ሴት መገደላቸውንም የቪኦኤ ሶማልኛ ክፍል ያደረሰን ዘገባ አመልክተዋል። እንግዱ ወልዴ አጭር ዘገባ አለው። ነውጠኞች አንድ ግቢ ላይ ያደረሱት በተባለው በዚህ ጥቃት አምስት ወንዶችና ሁለት ሴቶች ህይወታቸውን አጥተዋል። ከሟቾቹ ውስጥ ስድስቱ ኢትዮጵያውያን መሆናቸውን የከተማው ባለስልጣን አብድራሺድ አሮግ ለቪኦኤ የሶማሌኛ ክፍል ተናግረዋል። ሌሎች ስድስት ኢትዮጵያውያንም ጉዳት እንደደረሰባቸው ባለሥልጣኑ ጨምረው ገልጸዋል። ሌሊት ዘጠኝ ሰዓት አካባቢ የደረሰው ጥቃት በከባድ መሣሪያ የታገዘ እንደነበርና የተፈጸመውም የጸጥታ ኃይሎች ተራ በመቀያየር ላይ እንደነበሩ እንዲሁም ጥቃት አድራሾቹ ያንን አጋጣሚ መጠቀማቸውን ባለስልጣኑ አስታውቀዋል። ወታደሮች ምላሽ ለመስጠት ቢሞክሩም በደረሱ ጊዜ ግን ሴቶችና ሕፃናትን ጨምሮ በርካቶች ሙትና ቁስለኛ ሆነው እንዳገኟቸው አሮግ ተናግረዋል። የተገደሉት ኢትዮጵያውያን ሁለቱ ወንዶችና አራት ሴቶች መሆናቸው ሲታወቅ በከተማው በንግድና በቤት ውስጥ ሠራተኝነት የተሰማሩ እንደነበርም ተመልክቷል። በድንበር ላይ የምትገኘው በለደሃው ከተማ ከኬንያና ኢትዮጵያ የሚመጡ ሰዎች እንደሚያዘወትሯት ባለሥልጣናት ተናግረዋል። በጁባላንድ ግዛት የጸጥታ ሚኒስትር የሆኑት ዩሱፍ ዱማል ጥቃቱ በአልሻባብ ተፈጽሟል ብለው እንደሚያምኑ ለቪኦኤ ሶማሌኛ አገልግሎት ገልጸዋል። በጥቃቱ የተሳተፉት አራት ታጣቂዎች እንደነበሩና የጸጥታ ኃይሎች ሲከተሏቸው በሞተር ብስክሌት እንዳመለጡ ባለሥልጣኑ ጨምረው ተናግረዋል። የአጥቂዎቹ ዓላማ ምን እንደሆነ የተጠየቁት የጸጥታ ሚኒስትሩ በሶማሌዎች እና በኢትዮጵያውያን መካከል ግጭት መፍጠር ነው ሲሉ ተደምጠዋል። የጥቃት ሰለባዎቹ ዛሬ በበለድ ሀዋ ከተማ መቀበራቸው ታውቋል። ትናንት እሁድ ባረፉት የቀድሞው ፕሬዚዳንት ጊንጎብ ሀጌ በምትክ ናንጎላ ሙሙምባ የናሚቢያ ጊዜያዊ ፕሬዚዳንት ሆነው መሰየማቸውን የአገሪቱ ባለስልጣናት አስታወቁ። ጌንጎብ በጊዜያዊ ፕሬዝደንት ሆነው የተሰየሙት ትናንት እሁድ በአገሪቱ ዋና ከተማ ዊንዶክ በሚገኝ ሆስፒታል ውስጥ ያረፉትን የፕሬዚደንት ጌንጎብ ሞት ተከትሎ መሆኑን ባለስልጣናቱ አረጋግጠዋል። ጌንጎብ ለካንሰር በሽታ መጋለጣቸውን ያስታወቁት ባለፈው ጥር ወር ነበር። ጊዜያዊ ፕሬዚደንት ሆነው የተሰየሙት ሙሙምባ የተጣለባቸውን ከባድ ኃላፊነት በመግለጽ የናሚቢያን ህዝብ በእኩልነትና በፍጹም ቁርጠኝነት ለማገልገል ያላቸውን ዝግጁነት ገልጸዋል። ምቡምባ በዚህ ዓመት መጨረሻ በሚደረጉ ምርጫዎች ለፕሬዝደንትነት የመወዳደር እቅድ እንደሌላቸውም በትናንቱ እሁድ መግለጫቸው ተናግረዋል። ይህ የፕሬዝደንትነቱን ስፍራ ሊፈልጉ ይችላሉ የተባሉት በምክትል ፕሬዝደንት አዲስ ለተሾሙት ኔቱምቦ ናንዲ ንዴቷ መንገድ ሊከፍት እንደሚችል ተገምቷል። ምክትል ፕሬዝደንቷ በምርጫው ካሸነፉ ከደቡብ አፍሪካ አገሮች የመጀመሪያዋ ሴት ፕሬዝደንት ያደርጋቸዋል ተብሏል። በሴኔጋል ዋና ከተማ ዳካር የአገሪቱ ምርጫ መራዘሙን ተከትሎ በተቃዋሚ ፓርቲ ደጋፊዎችና ፖሊሶች መካከል ትናንት እሁድ ግጭት ተፈጥሯል። ግጭቱ የተፈጠረው የሴኔጋል ፕሬዚደንት ማኪሳል እንደ ኤሮፓ አቆጣጠር የካቲት 25 ሊካሄድ የታቀደው ፕሬዚደንታዊ ምርጫ ላልተወሰነ ጊዜ ማስተላለፋቸውን ተከትሎ ነው። በብሔራዊ ምክር ቤቱና እጩ ተወዳዳሪዎችን ውድቅ ባደረገው ህገ መንግስታዊ ፍርድ ቤት መካከል የተፈጠረ አለመግባባትን ምክንያት በማድረግ ፕሬዝደንቱ የሰጡት ውሳኔ አገሪቱን ያልታወቀ ነገር ውስጥ ጨምረዋታል ሲል ኤኤፍፒ ዘገባ አመልክቷል። የሴኔጋል ህግ አውጪዎች በምርጫው ሂደት ውስጥ የታማኝነት ጥያቄ በተነሳባቸው ሁለት የህገ መንግስት ምክር ቤት ዳኞች ላይ ምርመራ እያደረጉ መሆኑን ተገልጿል። የአንዳንድ ተቃዋሚ እጩዎችን ጥሪ በመቀበል በመቶዎች የሚቆጠሩ በሁሉም የዕድሜ ክልል ውስጥ የሚገኙ ወንዶችና ሴቶች የሴኔጋል ባንዲራ እያውለበለቡ ሌሎችም የብሔራዊ እግር ኳስ ቡድንን ማሊያ ለብሰው በዋና ከተማ አውራ ጎዳናዎችና አደባባዮች ላይ ተቃውሟቸውን ለማሰማት መሰባሰባቸውን ኤኤፍፒ ዘግቧል። ለፕሬዝደንትነት ለመወዳደር የተመዘገቡ እጩዎች በመጪ እሁድ የምርጫውን በይፋ መራዘም በመቃወም ዘመቻቸውን እንደሚጀምሩ ተናግረዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በእስራኤል እና በሐማስ መካከል ባለፈው ጥቅምት ወር ጦርነት ከተቀሰቀሰ ወዲህ አምስተኛውን አስቸኳይ ጉዟቸውን ወደ መካከለኛው ምስራቅ እያደረጉ መሆኑን የውጭ ጉዳይ ሚኒስቴር አስታወቀ። የውጭ ጉዳይ ሚኒስቴር መስሪያ ቤቱ ብሊንከን ወደ ሳውዲ አረቢያ፣ ግብጽ፣ ካታር፣ እስራኤል እና ዌስት ባንክ በመጓዝ ከክልሉ መሪዎች ጋር ለሳምንት ያህል የሚቆይ ውይይት እንደሚያደርጉ አስታውቋል። የሚኒስቴሩ ቃል አቀባይ ማቲው ሚለር በጽሁፍ ባወጡት መግለጫ ብሊንከን በጋዛ ውስጥ ላሉ ሲቪሎች የሚደርሰውን የሰብአዊ እርዳታ በዘላቂነት ለማድረስ የሚያስችል የሰብአዊ ተኩስ አቁም ፋታን ጨምሮ የተቀሩት ታጋቾች በሙሉ ከሚፈቱበት ስምምነት ላይ ለመድረስ ዲፕሎማሲያዊ ጥረት ማድረጋቸውን ይቀጥላሉ ብለዋል። በዩናይትድ ስቴትስ በካታር በግብፅና በእስራኤል መካከል ሊደረጉ ስለሚችሉ ንግግሮች ከወዲሁ ለመዘጋጀት ባለፈው ቅዳሜና እሁድ በፓሪስ ውይይቶች የተካሄዱ ሲሆን ውይይቶቹ ውጤታማ እንደነበሩ ተሳታፊዎቹ መናገራቸውን ገልጸው ቀሪዎቹ በርካታ ስራዎች እየተሰሩ መሆኑንም ቃል አቀባዩ ተናግረዋል። የብሊንከን ጉዞ በኢራቅ ሶሪያና ዮርዳኖስ ውስጥ ባሉ የአሜሪካ ወታደሮችና የጦር ሰፈሮች እንዲሁም በቀይ ባህር የንግድ መርከቦች ላይ በኢራን በሚደገፉ የየመን ሁቲ አማጽያን የሚደርሱ ወታደራዊ ጥቃቶች በመጨመራቸው ግጭቱ ሊባባስ ይችላል የሚል ስጋት እያየለ በመጣበት ወቅት የሚደረግ መሆኑም ተገልጸዋል። በአንዳንድ የካሊፎርኒያ አካባቢዎች የጎርፍ አደጋ ተከሰተ። የዩናይትድ ስቴትስ ክፍለ ግዛት ካሊፎርኒያ የሚገኙ አንዳንድ አካባቢዎች ትናንት እሁድ የገጠማቸውን ከባድ የአየር ሁኔታ ተከትሎ በመጣ የጎርፍ አደጋ ተጥለቅልቀዋል። በክፍለ ግዛቱ ከ355 ሺህ በላይ ሰዎች የመብራት መቆራረጥ የገጠማቸው ሲሆን የአካባቢው ሰዎች ብዙም ያልተለመደ የከባድ ዝናብና አውሎ ነፋስ ማስጠንቀቂያ ደርሷቸዋል። የሳን ፍራንሲስኮ የባህር ወሽመጥ አካባቢ በኃይለኛ አውሎ ንፋስ በመመታቱ የወደቁ ዛፎች የኤሌክትሪክ መስመሮችን ጨምሮ ከፍተኛ ጉዳት አድርሰዋል። በአንዳንድ አካባቢዎች በሰዓት ከ60 ማይሎች ወይም በሰዓት ከ128 ኪሎ ሜትሮች የሚጓዝ የነፋስ መጠን መኖሩ ሲነገር፣ በተራሮች ላይ በሰዓት 80 ማይሎች ወይም 128 ኪሎ ሜትሮች ሆኖ ተመዝግበዋል። በደቡባዊ ካሊፎርኒያ በቅርብ ጊዜ በሰደድ እሳት በተጠቁ አካባቢዎች ሌላ የጎርፍና የመሬት መንሸራተት አደጋ ሊደርስ ይችላል የሚል ስጋት በመኖሩ ሰዎች አካባቢዎቹን ለቀው እንዲወጡ ባለስልጣናት አስጠንቅቀዋል። በመጨረሻም አሜሪካዊቷ አቀንቃኝና የዜማ ግጥሞች ጸሐፊ ቴይለር ስዊፍት ሚድናይትስ በተሰኘ አልበሟ ለአራተኛ ጊዜ ሪከርድ በመስበር የዓመቱ ምርጥ አልበም የግራሚ ሽልማት አሸናፊ ይሆናለች። ሽልማቱን ስትቀበል የሙዚቃ አቀናባሪዋን እና ጓደኛዋን ጃክ አንቶፍን በማመስገን የጀመረችው ስዊፍት ይህ በሕይወቴ በጣም ደስተኛ የሆንኩበት ጊዜ እንደሆነ ልነግራችሁ እወዳለሁ ብላለች። ይሁን እንጂ ሙዚቃ ስትፈጠርና ትዕይንቶችን በመድረክ ስትተውንም ይህ ደስታ የሚሰማት መሆኑን አክላ ተናግራለች። ለ13ተኛ ጊዜ የግራሚ አሸናፊ የሆነችበት የትናንት እሁድ አጋጣሚ በመጠቀም ቀደም ሲል ምሽቱ ላይ እንደ ኤሮፓ አቆጣጠር ሚያዝያ 19 የሚወጣውን አዲስ ቶርቸርድ ፖይትስ ዲፓርትመንት የተሰኘውን አልበሟን እንደምታወጣ አስታውቃለች። በምሽቱ በተሰጡ ሽልማቶች ማይሌ ሳይረስ ፍላወርስ በተሰኘ ስራዋ የአመቱን ምርጥ ሪከርዶች አሸንፋለች። ቪክቶሪያ ሞኔት ደግሞ ምርጥ አዲስ አርቲስት ተብላለች። ቢሌሊሽ የአመቱን ምርጥ ዘፈንና አሸናፊነቱን ወደ ቤቷ ይዛ ሄዳለች። አድማጮች፣ ለምሽቱ የተመደበው የዜና ሰዓት የዜና ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። አሁን ወደ አሉላ መልሳችኋለሁ። ጤና ስጥልን። ደረጀ ደስታን ለዜና ዘገባዎቹ አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላልፈውን የዕለት ሰኞ ዝግጅታችን ነው። ዛሬ ዕለቱ ሰኞ 27 2016 ዓ ም የምሽቱ አስተናጋጆችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የስቱዲዮ ድምፅእና ምስል አቀናባሪያችን ደግሞ ያን ዋንግ ናት። አሁን በቀጥታ ወደ ዕለቱ አብይ ርዕስ ነው መወስዳቸው፣ ቀደም ብለን በመግቢያችን ያስተዋወቅ ነው ዘገባ ነው የዩናይትድ ስቴትስ የአስቸኳይ ጊዜ አዋጁ መራዘሙ እንደሚያሳስባት ገለጸች። ውስብስብ የፖለቲካና የጸጥታ ችግሮች በውይይት ብቻ መፈታት እንዳለባቸው የገለጹት በኢትዮጵያ ዩናይትድ ስቴትስ አምባሳደር አርቪን ማሲንጋ የአስቸኳይ ጊዜ አዋጁ መራዘም እንደሚያሳስባቸው አመልክተዋል። የአስቸኳይ ጊዜ አዋጁን መታደስ ወይም መራዘም በተመለከተ አስተያየታቸውን የሰጡ የተለያዩ የተቃዋሚ ፖለቲካ ፓርቲዎች ተወካዮች የተለያዩ ሀሳቦችንም አንጸባርቀዋል። ለግጭቶች እልባት ማምጣት የሚቻለው በውይይትና ድርድር ብቻ እንደሆነም ተናግረዋል። አዋጁ ባለፈው አርብ በተወካዮች ምክር ቤት ለአራት ወራት መታደሱ ወይም መራዘሙ ይታወቃል። ኬኔዲ አባተ ዝርዝሩን ይዟል። በአማራ ክልልና እንደ አስፈላጊነቱ በመላው ኢትዮጵያ ተግባራዊ እንዲሆን የታወጀው የአስቸኳይ ጊዜ አዋጅ ለአራት ተጨማሪ ወራት እንዲራዘም ባለፈው ሳምንት አርብ ጥር 24 በሕዝብ ተወካዮች ምክር ቤት መጽደቁን ተከትሎ አዲስ አበባ የሚገኘው የዩናይትድ ስቴትስ ኤምባሲ በማህበራዊ የትስስር ገጾቹ ባወጣው መልእክት ሁኔታው እንደሚያሳስበው ገልጿል። የኢትዮጵያ የረዥም ጊዜ ወዳጅ እንደመሆናችን የአስቸኳይ ጊዜ አዋጁ መታደስ በጣም ያሳስበናል ያሉት አምባሳደር ኤርቪን ማሲንጋ በአማራና በኦሮሚያ ክልሎች ያሉትን ጨምሮ ውስብስብ የፖለቲካና የጸጥታ ጉዳዮችን ለመፍታት ውይይት ብቸኛው መንገድ ነው ብለዋል። በዚህ ረገድ ዩናይትድ ስቴትስም ድጋፍ ለማድረግ ዝግጁ መሆኗንም ገልጸዋል። የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ አዋጁ እንዲራዘም ለምክር ቤቱ በሰጡት ማብራሪያ የአዋጁን ጊዜ ማራዘም ያስፈለገው ከአማራ ክልል በተጨማሪ በሌሎች የአገሪቱ አካባቢዎችም ያሉ አንዳንድ አዝማሚያዎችና የጸጥታ ስጋቶችንም ታሳቢ በማድረግ መሆኑን ተናግረው ነበር። መንግስት ለስድስት ወራት የቆየው የአስቸኳይ ጊዜ አዋጅ በአማራ ክልል አንጻራዊ ሰላም ማምጣቱን ቢገልጽም ከአማራ ብሔራዊ ንቅናቄ አብን የተወከሉት የህዝብ ተወካዮች ምክር ቤት አባል አበባው ደሳለው ይህን አይቀበሉም። በተደጋጋሚ ተሞክሮ ያልተሳካ ነው። ሰላምን ከዚህ በፊት በነበሩት አስቸኳይ ጊዜ አዋጆች ማረጋገጥ አልቻልንም፣ ደግሞ ታይቷል። በስድስት ወራት ውስጥ እንደታየው የሰላም ችግሮች እየተባባሱ ነው እንጂ ሄዱት ለውጣል። ለምሳሌ ምንድን ነው ከአስቸኳይ ጊዜ አዋጆች ከመጠቁ በፊት ብዬ የነበረው አስቸኳይ ጊዜ አዋጆች ከጸደቀ እነዚህ የንጹሃን ግድያ እንደሚጨምር ነበር። እውነትም የሆነው እንደዛ ነው። በሁለት ከተሞች ላይ ብቻ የነበረው ሞት አሁን በሁሉም የአማራ ወረዳዎች ላይ እንደገጠመ፣ በፖለቲካ አመለካከታቸው ብቻ የተለዩ ሰዎች እንደሚታሰሩ ማንነትም ተኮር ያደረገ ከዚህ በፊት በነበራቸው ከጊዜ አዋጆች በሙሉ እንደዚህ ነበረ። አሁንም ተመሳሳይ ነው የሆነው ኢኮኖሚውንም በጣም እንደሚጎዳው ምክንያቱም ድሮ በደርግ ጊዜ ሁሉም ነገር ወደ ጦር ግንባር እንደሚባለው አሁንም ለጦሩ ነው ከፍተኛ ትኩረት ተሰጥቶ በጀትና ያለው። ስለዚህ ሌላውን ሴክተር በሙሉ ጎርቶታል። ጤና የጤናውን ሴክተር ጎርቶታል። መድኃኒት እጥረት በጣም ከፍተኛ ደረጃ ላይ ደርሷል። አሁን የኑሮ ውድነቱ በጣም ያሻቀበው ይህ ሁሉ የጦርነቱ ተጽዕኖ ነው፣ አስቸኳይ ጊዜ አዋጁ ያመጣው ማለት ነው። እና የሚሻለው መወያየት፣ መደራደር እንዲሁም በበየአዳራሹ የሚደረግ ውይይት አይደለም መፍትሄ የሚያመጣው ከሆኑ አመራሮች ጋር የአማራ ህዝባዊ ኃይል ወር ፋኖ አመራሮች ጋር ከእነሱ ጋር ፎርማል የሆነ ደረጃውን የጠበቀ ድርድር መካሄድ አለበት ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ዋና ሰብሳቢና የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዋና ጸሐፊ አቶ ደስታ ዲንቃም እንዲሁ አዋጁ የተፈለገውን ውጤት አያመጣም የሚል አስተያየት አላቸው። በመሆኑም የአዋጁን መራዘም ተቃውመው ውይይትና ድርድር ብቸኛው አማራጭ እንደሆነ ይገልጻሉ። የአስቸኳይ ጊዜ አዋጁ መራዘሙ ሁለት ነገሮችን ያመላክተናል። እነሱም አንደኛው ያለው ችግር በመንግስታዊ መደበኛ መንግስታዊ መዋቅር መቆጣጠር አለመቻሉን ነው። በሁለተኛው ደግሞ ያሉትን ግጭቶች ለመፍታት ሰላማዊ እና በንግግር ላይ የተመሰረተ አማራጭን ወደ መጠቀም ውስጥ አለምግባታችን ነው የሚያሳየን። ከዚህ በፊት የተደረገው ለውጥ አላመጣም። ይህ ብቻ ሳይሆን በኢህአዲግ ጊዜም ስንት ጊዜ ተደጋጋሚ ሲደረግ የነበረው ውጤት አላመጣም። በውጤት ነው እንግዲህ ተቀባይነት መደገፍም አለመደገፍም የምንችለው በአዋጁ ስርም ሆኖ በወታደራዊ ኃይል ራሱ ለመቆጣጠር ያለው ምናልባታዊ ፕሮባብሊቲ በጣም ያነሰ የሄደበት ሁኔታ ነው የምናየው። አንዱ ወገን አሸንፎ ግጭቱ ይጠናቀቃል የምለው በጣም የማይቻል ሊሆን ይችላል። ለዛ ነው አስኳዩ ጊዜ አዋጁን ከምንደግፍ ሁለተኛውንና በህዝብም የምጠቀፈው በህግም የምጠቀፈው ውጤቱም ያማረ የሚሆነው በውይይትና ና በድርድር የሚፈታው አይነት የግጭት አፈታት ማንገድ ነው ማለት ነው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ብሔራዊ ስራ አስፈጻሚ ኮሚቴ አባል ኢዮብ መሳፍንት በበኩላቸው ውይይት ለችግሩ መፍትሄ መሆኑን አጽንኦት ሰጥተው ነገር ግን ለውይይት አስቻይ ሁኔታ ለመፍጠር አዋጁ አስፈላጊ እንደሆነ ተናግረዋል። በአሁኑ ወቅት እንደሚታ ያለው ትላንትና ከትላንት ወዲያ ባለው ሁኔታ የተለያዩ የፌዴራል መንግስት አካል ኢትዮጵያና በኦሮሚያ ክልሎች ያሉ ግጭቶች በድርድር እንዲፈቱ ዓለም አቀፉን ማህበረሰብ ጨምሮ የተለያዩ አካላት ጥሪ ማቅረባቸውን ቀጥለዋል። በኦሮሚያ ክልል ከሚንቀሳቀሰው አማጺ ቡድን የኦሮሞ ነጻነት ሰራዊት ጋራ ባለፉት ሚያዝያና ጥቅምት ወራት በታንዛኒያ በሁለት ዙር የተደረጉ ድርድሮች ያለ ውጤት መጠናቀቃቸው ይታወቃል። ይሁንና ቀጣይ ድርድር ሊኖር እንደሚችል መንግስት ከሰሞኑ በተለያዩ አጋጣሚዎች ገልጿል። በአማራ ክልል ያለውን ግጭትም በውይይት የመፍታት ፍላጎት እንዳለው መንግስት በተለያዩ ጊዜያት ቢገልጽም፣ ግጭቱ ከተጀመረበት ጊዜ አንስቶ በክልሉ የትጥቅ ትግል በማድረግ ላይ ከሚገኘው የፋኖ ታጣቂ ቡድን ጋር በይፋ የተጀመረ ድርድር የለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ኬኔዲን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ የትንታኔ ርዕሶች ይቀጥላሉ። ተከታዩም ተዛማችነት ያለው ርዕስ ነው። መንግስት ለተሻለ ሰላም ከፋኖ ታጣቂ ጋር ቀጥተኛ ውይይት እንዲያደርግ ተጠየቀ። ከኢትዮጵያ ፌዴራል መንግስት ከፍተኛ ባለሥልጣናትና የክልል ርዕሳነ መስተዳድሮች ጋር የተወያዩት የአማራ ክልል ከተሞች ነዋሪዎች መንግስት ከፋኖ ታጣቂዎች ጋር ቀጥተኛ ውይይት ቢያደርግ የተሻለ ሰላም ሊመጣ እንደሚችል ተናግረዋል። ባለስልጣናቱ ከክልሉ የአስራ አምስት ከተሞች ነዋሪዎች ጋር ትላንት እሁድ በወቅታዊ የክልሉ የጸጥታ ችግሮች ላይ ተወያይተዋል። ነዋሪዎቹን ያወያዩት ከፍተኛ የመንግስት ባለስልጣናት በበኩላቸው የአማራ ሕዝብ ችግሮችን ተረድተናል ሲሉ ለመፍትሄዎቹም እንሰራለን ብለዋል። አስቴር ምስጋናው ዝርዝሩን ይዛለች። በአማራ ክልል ተለዋዋጭ ገጽታዎችን ይዞ የቀጠለው ግጭት በአስከተለው የእንቅስቃሴ ውስንነት በኤች አይቪ መከላከል መከላከልና መቆጣጠር ስራ ላይ ጫና እንደፈጠረ በክልሉ ጤና ቢሮ የኤች አይቪ ፕሮግራም የኤች አይቪ ክሊኒካል ቡድን አስተባባሪ ሲስተር ሙሉነሽ ተስፋ ለአሜሪካ ድምጽ አስታውቀዋል። በተለይ መድኃኒት ከኢትዮጵያ መድኃኒት አቅርቦት ድርጅት ማለት ከሴንተር ወደ ክልል ለማመላለስ ከፍተኛ የሆነ የትራንስፖርቴሽን ችግር አለ። በአንጻራዊ እንግዲህ በተወሰነ መልኩ ወደ ክልል የገቡ መድኃኒቶችም ከክልል ወደ ጤና ተቋማት ለማድረስ ሌላው ችግር ነው። ከተቋም ተቋምም ግብአቶችን እያዘዋወሩ ወይም እያንቀሳቀሱ ለመስራት ከፍተኛ ችግር ላይ ነው ማለት ነው። ከዚህ ደንበኞች ጤና ተቋም ሄደው መድኃኒታቸውም በቀጠሯቸውና በትክክለኛው በተቀጠሩበት ሰዓት ሄደው መድኃኒት ለመውሰድ የትራንስፖርት ችግር ትልቁ ችግር ነው ማለት ነው። በተለይ በክልሉ ምዕራባዊ ዞኖች ተደጋግሞ የሚከሰተው የጸጥታ ችግር መድኃኒት በሚወስዱ የአካባቢው ነዋሪዎች ላይ ተደራራቢ ጫናዎችን እንዳስከተለ ከኤች አይቪ ጋር አብረው በሚኖሩ ሰዎች የተደራጀው የአማራ ክልል ኤች አይቪ ፖዚቲቭ በጎ አድራጎት ማህበራት ህብረት ለጤናና ልማት ዳይሬክተር መሸሻ መርድ አመልክተዋል። የጸጥታ ችግር ከመኖሩ ጋር ተያይዞ የትራንስፖርት ችግር ይገጥማል። ከፍተኛ ነው። ድሮ አስር ብር የነበረ ትራንስፖርት ዛሬ መቶ ብር፣ ሁለት መቶ ብር ድረስ ነው ያለው። የትኛውም በአማራ ክልል ላይ ለምሳሌ ብታነሳ እዚህ ዳንግላ ለመሄድ ድሮ አርባ ብር ትከፍል ነበር። አሁን ሶስት መቶ አራት መቶ ብር ነው በደብረ ማርቆስ ወደ አንድ ቦታ ላይ ልትመጣ ስትፈልግ ወደ ባህር ዳር ዛሬ ስምንት ዘጠኝ መቶ ብር ድረስ ሺ ብር ድረስ ያስከፍሏቸው ያ ከመሆኑ ጋር ተያይዞ የኢኮኖሚም ችግር ይገጥማቸዋል። ወደዚያ ቦታ ሂዶ መድኃኒታቸውን ለመውሰድ ይቸገራሉ። የጸጥታ ችግር ካለ ደግሞ ፍርሃት አለ፣ ፍርሃት ይኖራል። በተገኘ መንገድ ወደ ጤና ተቋም ሄደው አገልግሎታቸውን አያገኙም። ጤና ተቋማትም ስቴብል ሆነው ደንበኛው አገልግሎቱን እንዲያገኝ በማድረግ በኩል የራሳቸው ውስንነት ይገጥማቸዋል። የጤና ቢሮ ቡድን አስተባባሪዋ ሲስተር ሙሉነሽ የጸጥታ ችግሩ የግብአት ስርጭቱንና የሕክምና አሰጣጡን ከማስተጓጎሉን ባሻገር ከአምስት ሺህ የሚልቁ የመድኃኒቱ ተጠቃሚዎች ከመረጃ ቋት እንደጠፉና መጠቀማቸውን እንዲያቋርጡ ምክንያት እንደሆነ ገልጸዋል። የተፈጠረው ወቅታዊ ግጭት ምክንያት በርካታ ቁጥር ያላቸው የፀረ ኤች አይቪ ሕክምና ክትትል ላይ የነበሩ ደንበኞችም ከመረጃ ቋታችን ያጣንበት ሁኔታ ይታያል። አናስ ሰኔ ወር ላይ እንግዲህ በአንጻራዊ ደና የነበረበት ሁኔታ ስለነበር ማለት ነው ያሉ ደንበኞች ቁጥር ወደ መቶ ሀምሳ ሰባት ሺ አካባቢ የሚሆኑ ደንበኞች ይኖሩ ነበር ማለት ነው። ስለዚህ የመረጃ ማጥራቱን ስራ ስናካሂድ አሁን ላይ ታሳስ ወር ላይ ወደ መቶ አምሳ አንድ ሺ ሁለት መቶ ስልሳ ሁለት የሚሆኑ ደንበኞች መድሃኒታቸውን እየወሰዱ መሆኑን አግኝተናል ማለት ነው። ያጣናቸው ሰዎች አምስት ሺ ሰባት መቶ አርባ አንድ የሚሆኑ ሰዎችን እንግዲህ መድኃኒታቸውን እየወሰዱ አለ መሆኑን ተረድተናል ማለት ነው። ይህን ለማጥራት ደግሞ ተንቀሳቅሶ ጤና ተቋማት ደርሶ የኦዲት ስራ መስራት ያስፈልጋል እና ይህን ለመስራት ግን በተለይ ተንቀሳቅሶ መስራት ችግር ስለሆነ በሚፈለገው ልክ ለመስራት ተቸግረናል ማለት ነው። አቶ መሸሻ ደግሞ በመረጃ ቋት ውስጥ ለሚገኙ መድኃኒት ተጠቃሚዎች ሳይቀር የመድኃኒት አቅርቦት ውስንነት እንዳለ ተናግረዋል። መድኃኒቱ ባለመምጣቱ የተነሳ እየተጉላላን ነው። ድሮ ይሰጠን የነበረው ኮንቴት ብዛት ለምሳሌ የሶስት ወር የሚሰጥ ከሆነ የአንድ ወር እየተሰጠ ሰጠን የአንድ ወር በመሰጠቱ አገልግሎቱን በተገቢ መንገድ ልናገኝ አንችል። በጤና ሚኒስቴር የኤች አይቪ ኤድስ መከላከልና መቆጣጠር መሪ ስራ አስፈጻሚ ፈቃዱ ያደታ የጸጥታ ችግሩ በአማራና በሌሎችም ክልሎች የኤች አይቪ መከላከልና መቆጣጠር ስራ ላይ ተጽዕኖ መፍጠሩን ይቀበላሉ። ከሶስት ዓመት በፊት የጀመረ ከአንድ ሪጅን ወደ ሌላ ሪጅን እያለ የቀጠለበት ሁኔታና ብዙ ቂሞች እና ሪሶርሶችን እየጠየቅን እንደሆነ ግልጽ ነው። በኮንፍሊክቱ ምክንያት ብዙ ግባቶች በሰንሰለቱ መሰረት እያለን መንገዶች ከመዘጋት ጋር ተያይዞ አርቲፊሻል የሆነ ስቶክ አውቶች ይኖራሉ ማለት ሰንትራል እያለ ወደ ጫፍ ላይ ደግሞ ተደራሽ የማይሆኑበት ሁኔታ እንደ አገር ግባቱን እያለን የማድረስና ወቅታዊ የሆነ ወይ ደግሞ ግዛዊ የሆኑ ጋፎች እየተፈጠሩ የኛ አገልግሎት ደግሞ በጣም ተገልጋይ ቶኮር ስለሆነ እያንዳንዱ አገልግሎት ተገልጋዩ ጋር ካልደረሰ በፕሮሴስ ወይም በሂደት የምናወራው ነገር ስለሌለ ከዛ አግባብ ማለት ነው። ጊዜ የሰው ኃይል ሀብት ብዙ ነገሮች ነው የሚባቅ ነው። ሲስተር ሙሉነሽ በበኩላቸው ከጸጥታው ችግር ጋር ተያይዞ የሚፈጠሩት የአፈጻጸም ክፍተቶች ከግለሰቦች ጤና በተጨማሪ እንደ ሀገር በዘርፉ ለማሳካት በታቀዱ ስራዎችም ላይ ተጽዕኖ እንዳይኖረው ስጋታቸውን አስቀምጠዋል። አንድ ግለሰብ መድኃኒት በአግባቡ የማይወስድ ከሆነ በሽታ የመከላከል አቅም መዳከም ይኖራል። ለተለያዩ ተጓዳኝ በሽታዎች መጋደድ መጨረሻ ሞት ያስከትላል። የመድኃኒት መላመድ ይኖራል ። ሕክምናውንም የተወሳሰበ እንዲሆን ያደርገዋል። ችግሩ ለማህበረሰቡ የከፋ ይሆናል። በተለይ መድኃኒት የተላመደ ቫይረስ ወደ ሌላ ሰው የማስተላለፍ ነገር ሊኖር ይችላል። ልጅ ያላሳዳጊ ወላጅ ደግሞ ያለ ጧሪ እንዲቀር ያደርጋል። እንደ ሀገር ለሕክምና የሚለውን በጀትም ከፍ ያደርገዋል ማለት ነው። እንዲሁም ደግሞ እኛ እንደ ፕሮግራም በሀያ ሰላሳ እናሳካቸዋለን ያልናቸው በተለይ ከኤች አይቪ ነጻ ትውልድ መፍጠር እና ኤች አይቪ የማህበረሰብ ስጋት እንዳይሆን ማድረግ እንግዲህ አንዱ ግባችን ነው። ስለዚህ ይህን ግባችን እንዳናሳካ ያደርጋል። በችግር ውስጥም ቢሆን የኤች አይ ቪ ስርጭትን ለመቆጣጠር አቅም በፈቀደ መጠን መደረግ የሚኖርባቸው ጥረቶች እንደቀጠሉ አቶ ፈቃደ ጠቁመዋል። ዓለም አቀፍ ተቋማት ተደራሽ እንዲያደርጉ በየብስ ትራንስፖርት እንሞክራለን። እናም ደግሞ በዛም የማይቻሉ ቦታዎች ደግሞ በካርጎ ከፍተኛ ወጪ ተወጥቶ የፍላይቶች ወይ ደግሞ በረራ ተደራሽ ያላቸው አካባቢዎችን ተደራሽ ለማድረግ ተሞክሯል። ኢንፋክት ብዙ ጥቃቶች እና ብዙ ጉዳቶች ደርሷሉ፣ ይህን ግባቶች ስናደርሰው። ያም ሆኖ ግን በማንኛውም ሁኔታ እና በማንኛውም ጊዜ ውስጥ ሆነን ህብረተሰቡ መድኃኒት ማግኘት ስላለበት በማናቸውም ኢመርጀንሲ ውስጥ ሆነን ሆነን ተደራሽ ለማድረግ ጥረቶች ሲደረጉ ቆይቷል። በትጥቅ ግጭት ውስጥ የገቡ የህብረተሰብ ክፍሎች የመድኃኒት አቅርቦት እንዲሳለጥ የህክምና ባለሙያዎች ያለ ስጋት መንቀሳቀስ እንዲችሉና ሰብአዊ ድጋፎች እንዲደርሱ ትብብር እንዲያደርጉ የጤና ሚኒስቴር መሪ ስራ አስፈጻሚው ፈቃድ ያደታ ጠይቀዋል። ኢትዮጵያ ውስጥ ከኤችአይቪ ጋር አብረው የሚኖሩ ስድስት መቶ ሺህ የሚደርሱ እንዳሉና ከእነርሱም አምስት መቶ ሰባት ሺዎቹ መድኃኒት በመውሰድ ላይ እንደሆኑ ከጤና ሚኒስቴር የኤችአይቪ ህክምናና እንክብካቤ ዴስ የተገኘው መረጃ ይጠቁማል። የሰሜን ኢትዮጵያን ጦርነት ጨምሮ በሀገሪቱ የተከሰቱት ግጭቶች በኤችአይቪ መከላከልና መቆጣጠር እንቅስቃሴ ላይ ከፍተኛ ጫና ማሳደራቸውንና በዚህም በአገሪቱ በአመት 11 ሺ ሰዎች እንደሚሞቱ 8300 ሰዎች ደግሞ በቫይረሱ እንደሚያዙ የአሜሪካ ድምፅ ከስምንት ወራት በፊት ዘግቧል። ቫይረሱ በፍጥነት እየተሰራጨ ካለባቸው አካባቢዎች መካከልም የአማራ ክልል አንዱ እንደሆነ አቶ ፈቃደ ያደታን ዋቢ አድርጎ መዘገቡ ይታወሳል። ይደርሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጊ መስፍንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ቀደም ብለን ሳናስተዋውቀ የቀረበውን የመስፍንን ዘገባ የፀጥታ ችግር በኤች አይቪ መድኃኒት ተጠቃሚነትና ክትትል ላይ ጫና መፍጠሩን በአማራ ክልል በቀጠለው ግጭት ሳቢያም ከአምስት ሺህ የሚልቁ ከኤች አይቪ ጋር የሚኖሩ ዜጎች የመድኃኒት ተጠቃሚነታቸውን እንዳቋረጡ የክልሉ ጤና ቢሮ ኃላፊዎችና ሌሎችን አነጋግሮ ያሰናዳውን ነበር የተከታተላችሁት። መንግስት ለተሻለ ሰላም ከፋኖ ታጣቂዎች ጋር ቀጥተኛ ውይይት እንዲያደርግ የተጠየቀበት ዘገባ ቀደም ብዬ ያስተዋወቅኩት በስተት አልቀረበም። ይቅርታን እንጠይቃለን። ቆየት ብሎም እንደተሰናዳ እናቀርባለን። አሁን በተከታዩ ዘገባ ደግሞ ወደ ትግራይ እንሻገራለን። በፕሪቶሪያው የሰላም ስምምነት አተገባበር መንግስትና ህወሓት ተወቃቀሱ። ከፕሪቶሪያ ሰላም ስምምነት በኋላ ለትግራይ ክልል ሰላሳ ሰባት ቢሊዮን ዶላር ድጋፍ እንደተደረገ ያስታወቀው የኢትዮጵያ ፌዴራል መንግስት የሚመለከታቸው በሙሉ የስምምነቱን አተገባበር እንዲደግፉ ሲል ጥሪ አቅርበዋል። ፓርቲው ውስጣዊ ችግሮች ስምምነቱን ሙሉ በሙሉ እንዳይተገበር መንስኤ እንደሆነ ያመነው ህወሓት በበኩሉ የፌዴራሉ መንግስትንም ወቅሷል። ከሁለቱ አካላት መካከል አለመተማመን መኖሩን የጠቀሱ የፖለቲካ ፓርቲዎች ደግሞ ለሰላም ስምምነቱ የተሟላ አተገባበር እንቅፋት እንደፈጠረ አመልክተዋል። የስምምነቱን ፈራሚዎች ህዝብንና ሀገርን በማስቀደም ላተገባበሩ እንዲሰሩ ሲሉም ጠይቀዋል። ሙልጌታ አጽባሃ ነው የተከታተለው። የህዝባዊ ወያነ ሐርነት ትግራይ ህወሀት ማዕከላዊ ኮሚቴ ለረዥም ቀናት ያካሄደው ስብሰባ መጠናቀቁን አስመልክቶ ባለፈው ሳምንት ባወጣው መግለጫ በደቡብ አፍሪካ ፕሪቶሪያ ከፌዴራሉ መንግስት ጋር የተፈራረመውን ግጭት በዘላቂነት የማቆም የሰላም ስምምነት አተገባበር እየተደናቀፈ መሆኑን ገልጿል። የሰላም ስምምነቱ አተገባበር በኢትዮጵያ መንግስትና በስም ባልጠቀሳቸው ኃይሎች እየተደናቀፈ እንደሆነ በግምገማው ማንሳቱን የጠቀሰው ህወሀት በፓርቲው ውስጣዊ ችግርና ድክመትም እንቅፋት መፈጠሩን አልካደም። ተፈናቃዮች ወደ ቀያቸው እንዳይመለሱ የትግራይ ክልል ግዛታዊ መሬት ሙሉ በሙሉ እንዳይመለስና ፖለቲካዊ ውይይት እንዳይጀመር ያዘገየው የሰላም ስምምነቱ ተሟልቶ አለመተግበር እንደሆነ የፓርቲው መግለጫ አስረድቷል። ህወሀት ባለፈው ሳምንት ባወጣው መግለጫ ላነሳቸው ነጥቦች የኢትዮጵያ መንግስት በኮሚኒኬሽን አገልግሎት መስሪያ ቤቱ በኩል ባወጣው መግለጫ ምላሽና ማብራሪያ ሰጥቷል። እንደ መግለጫው ከፕሬቶሪያው ሰላም ስምምነት በኋላ የፌዴራሉ መንግስት ለክልሉ የትምህርት የጤና የግብርና የመንገድ ግንባታና ሌሎች ዘርፎች የ37 ቢሊዮን ብር ድጋፍ አድርጓል። በዚህም በክልሉ ተጨባጭ ለውጥ ይመጣል ብሎ እንደሚጠብቅ ገልጿል። ተፈናቃዮች ወደ መደበኛ መኖሪያቸው ለመመለስ እንዲቻል የፌዴራሉ መንግስት የሚመለከታቸውን አካላት አቀናጅቶ ስራ እንደጀመረ ያስታወቀው የኮሚኒኬሽን አገልግሎቱ በአንዳንድ አካባቢዎች ትክክለኛ ተፈናቃዮች ወደ መኖሪያቸው እንዲመለሱ ተደርጓል ብለዋል። አከራካሪ ቦታዎች ሲል የገለጻቸውን አካባቢዎች ችግር በዘላቂነት ለመፍታትም በህገ መንግስቱ መሰረት ህዝበ እንዲደረግ ከአማራና ከትግራይ ክልሎች ጋር መግባባት ላይ ተደርሶ እንደነበር አውስቷል። በሁለቱ ክልሎች ተደርሷል ያለው መግባባት አሁን በምን ደረጃ ላይ እንደሚገኝ ግን አላብራራም። የኮሚኒኬሽን አገልግሎቱ መግለጫ በሰላም ስምምነቱ መሰረት ተከናወኑ ያሏቸው ሌሎች ተግባራትም ዘርዝሯል። የትግራይ ክልል ጊዜያዊ አስተዳደር ዛሬ ሰኞ ጥር 27 ቀን 2016 ዓ ም አመሻሽ ላይ ባወጣው መግለጫ ደግሞ የመንግስት ኮሚኒኬሽን አገልግሎት ያወጣው መግለጫ ከጥቅሙ ጉዳቱ የሚያመዝን በማለት ተችቷል። የፌዴራል መንግስት በመግለጫው አከራካሪ ቦታዎች ሲል የገለጻቸው አካባቢዎች ሁኔታ በዘላቂነት ለመፍታት በሕገ መንግስቱ መሰረት ህዝብ ውሳኔ እንዲደረግ ከአማራና ከትግራይ ክልሎች ጋር መግባባት ላይ ተደርሶ ነበር ብሏል። የትግራይ ጊዜያዊ አስተዳደር ግን ይህ ፍጹም የተሳሳተና የክልሉ ጊዜያዊ አስተዳደርና የፌዴራሉ መንግስት በፕሪቶሪያው ስምምነት መሰረት በሕገ መንግስቱ የሚፈቱ ካሏቸውና ከስልጣናቸው ውጭ ነው ብሏል። የትግራይ ክልል ጊዜያዊ አስተዳደር የተቃወመው ሌላ ነጥብ ደግሞ በአንዳንድ አካባቢዎች ትክክለኛ ተፈናቃዮች ወደ መኖሪያቸው እንዲመለሱ ተደርጓል በሚል በፌዴራሉ መንግስት የተገለጸው ነው። ጊዜያዊ አስተዳደሩ አሁንም በሚሊዮን የሚቆጠሩ ተፈናቃዮች አሉ በማለት ምላሽ ሰጥተዋል። ቀያቸውም ባፈናቀሏቸው ህገ ወጦች ብሎ በጠራቸው ኃይሎች መያዙ በመግለጽ የፌዴራሉ መንግስት በዚያን ያለው አስተዳደር በማፍረስ ችግር ፈቺ መሆን ሲገባው ራሱ የችግር አካል እንደሆነ አስመስለውታል በማለት አክሏል። የኢትዮጵያ ፌዴራል መንግስትና ህወሀት በፕሪቶሪያው የሰላም ስምምነት አተገባበር ላይ ስላወጧቸው የተናጠል መግለጫዎች የጠየቅናቸው ናቸው። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ አቶ ደስታ ዲንቃ ስምምነቱ ሙሉ በሙሉ እንዳይተገበር የሚያደርገው በሁለቱም ኃይሎች መካከል ያለው አለመተማመን ነው ብለዋል። ሁለቱ ወገኖች የፕሪቶሪያን የፈረሙ ወገኖች አንዱ ሌላውን ወደ መወቃቀስ ውስጥ እንደተገባ እየሰማን ነው። እኛ አለመተግበሩን ነው የሚያመለክተው። ሁለተኛ የመተማመን ጉዳይ የመተማመን እጥረት እንዳለ የሚያሳይ ነው ማለት ነው በሁለቱም ፈራሚ ወገኖች የመተማመን እጥረት እንዳለ እንገነዘባለን ማለት ነው። ሁለቱም ፈራሚዎች ህዝብንና ሀገርን አስቀድመው ስምምነቱ በተሟላ ይዘቱን እንዲተገበር መስራት እንዳለባቸው የፖለቲካ ፓርቲዎቹ ሰብሳቢ ተናግረዋል። ችግሮች በመተማመን ላይ የተመሰረተ ሰላሚን የመፈለግ መረጋጋትን የመፈለግ ሀገሪን የመፈለግ ህዝብን የመፈለግ ቁርጠኝነቶች፣ ፍቃዶች መኖር አለባቸው። ወደ ግጭቱ ያስገባንም ያለመተማመን ነው። የፖለቲካ ችግር ነው። የፖለቲካ አለመተማመን ነው። የፖለቲካ አስተዳደር ነው። የፖለቲካ አያያዛችን ችግር ነው። ሆኔም ከዚሁ ልሪቅ የሚችል አይደለም። የአረና ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ደግሞ ህወሓት የሰላም ስምምነቱ እንዲተገበር ከመስራት ይልቅ በስልጣን ሽኩቻ ተጠምደዋል ሲሉ ወቅሰዋል። ጌታቸው ረዳ የጊዜያዊ አስተዳደር ፕሬዚዳንት ሺሬ በሄዱበት ጊዜ ከህዝብ ተውጣጡ አካላት በተጠየቁት ጊዜ በስልሳ አራት ቀናት ውስጥ ምንም አይነት የህዝብ አጀንዳ አልነበረንም፣ የህዝብ አጀንዳ፣ የተፈናቃዩ አጀንዳ፣ የፕሪቶሪያውም ሌላም አጀንዳ እንዳልነበረ ገልጸው ነበረ። ህወሓት እንደ ፓርቲ የህዝብ አጀንዳ እንዳነሳ ለማስመሰል ሞክረዋል በመግለጫው ላይ እና እንደ ገለጽኩት የፕሪቶሪያ ስምምነት ደግሞ አንድ አጀንዳ አድርገው እንዳቀረቡት የተፈናቃዮች ጉዳይ፣ የግዛት ጉዳይ፣ ሌሎች ችግሮች፣ የደርቅ ጉዳይም እንዳነሱ አቅርበው ነበረ። ግን በተጨባጭ ከነ ልዩነታቸው ያሉ አቶ ጌታቸው ረዳ የሰጡት መግለጫ ግን የዚህ ተቃራኒ ነበር። የፌዴራሉ መንግስት ለክልሉ እንደላከው በገለጸው የሰላሳ ሰባት ቢሊዮን ብር ድጋፍና በጀትም በህዝቡ ላይ ለውጥ ሲመጣ አልተመለከትንም ብለዋል አቶ አምዶም ሊቀመንበሩ። አክለውም ተፈናቃዮች ወደ ቀያቸው ሊመለሱ በሰላም ስምምነቱ መሰረት ከመከላከያ ሰራዊት በቀር ሌሎች ኃይሎች መውጣት እንዳለባቸው አስታውሰዋል። ሰላሳ ሰባት ቢሊዮን ብር ሰጥተው ከሆነ ከፌዴራል መንግስት፣ ለምንድን ነው የመንግስት ሰራተኞች ደሞዝ ያልተከፈለው? ጥሮተኞች ያልተከፈላቸው? ሌሎች ቀላልና መካከለኛ ፕሮጀክቶችን ወደ ስራ የማይመለሱበት ምክንያት ለምንድን ነው ብለን እንድንጠይቅ ያስገድደናል። አንጻራዊ ሰላም ብቻ ነው የተገኘው። ትግራይ ግዛታዊ አንድነትም አልተመለሰም፣ ተፈናቃዮችም ወደ አካባቢያቸው እንዲመለሱ አለ ፌዴራል መንግስት። እንዲያም እዚህ ላይ ነው በግልጽ የተሳሳተው የምለው መመለስ ጀምረናል የሚል ይሄ ትክክል አይደለም። የተመለሰ የተፈናቀለ አካል የለም። ማን ነው ስጥቁን እንዳይፈታ የፈለገው የሚለውን አከራካሪ ነው። ሕወሓት ለፓርቲ ጥቅም ሊያውለው አስበው ሊሆን ይችላል። ፌዴራል መንግስቱም እንደ የአንድ የክልል ሰራዊት ቆጥሮ ወደ ፈለገው ሊያዘምት አስበሙ ሊሆን ይችላል። መጀመሪያ ትኩረት ሰጥቶና በትክክል ተቆጣጥሮ ትጥቁ እንዲፈታ አልተደረገም። ሁለቱም ፕሮፓጋንዳ ቃላትን የመወራወር ጀምረዋል እና ይሄ ደግሞ በትግራይ የታየውን አንጻራዊ የሰላም ተርእዮ የሚያጨልም ተግባር ነው። እንደ አቶ አምዶም እምነት የሰላም ስምምነቱ ሙሉ በሙሉ ሊተገበር የሚችለው በክልሉ ሁሉም የፖለቲካ ኃይሎች የተካተቱበት ጊዜያዊ አስተዳደር ሲመሰረት ነው። በሌላ በኩል በኢትዮጵያ የዩናይትድ ስቴትስ፣ የስዊድን፣ የካናዳና የእንግሊዝ ኤምባሲዎች በጋራ ባወጡት አጭር የጽሁፍ መግለጫ በሰላም ስምምነቱና በስምምነቱ ህዝቡ ተጠቃሚ የሚሆኑበት ጉዳይ ላይ ባለፉ ሳምንት ከኢትዮጵያ መንግስት ጋር እንደተወያዩ አስታውቀዋል። ኤምባሲዎቹ በቀጣይ ከፌዴራል መንግስትና ከክልል አስተዳደሮች ጋር እንደሚሰሩም አክለው ጠቁመዋል። ለአሜሪካ ድምፅ ሙልጌታ አጽበሃም መቀለም። ሙልጌታን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ቀደም ብለን ያስተዋወቅነው ዘገባ ደርሶናል። እናስተዋውቃችሁ መልሰን መንግስት ለተሻለ ሰላም ከፋኖ ታጣቂ ጋር ቀጥተኛ ውይይት እንዲያደርግ የተጠየቀበት ነው። ከኢትዮጵያ የፌዴራል መንግስት ከፍተኛ ባለስልጣናትና የክልል ርዕሳነ መስተዳደሮች ጋር የተወያዩት የአማራ ክልል ከተማ ነዋሪዎች መንግስት ከፋኖ ታጣቂዎች ጋር ቀጥተኛ ውይይት ቢያደርግ የተሻለ ሰላም ሊመጣ እንደሚችልም ተናግረዋል። ባለስልጣናቱ ከክልሉ የ15 ከተሞች ነዋሪዎች ጋር ትላንት እሁድ በወቅታዊ ክልሉ የጸጥታ ችግሮች ላይ ተወያይተዋል። ነዋሪዎቹን ያወያዩት ከፍተኛ የመንግሥት ባለስልጣናት በበኩላቸው የአማራ ሕዝብ ችግሮችን እንደ ተረዱ ጠቅሰው ለመፍትሄዎቹ እንሰራለን ብለዋል። አስቴር ምስጋናው ናት ያጠናቀረችው። በአማራ ክልል ተለዋዋጭ ገጽታን እያሳየ በቀጠለው የጸጥታ ችግርና የመፍትሄ አማራጮች ላይ ያተኮረና በክልሉ በሚገኙ 15 ከተሞች ትላንት እሁድ ጥር 26 ቀን 2016 ዓ ም የተካሄዱት ህዝባዊ ውይይቶች በፌዴራል መንግስቱ ከፍተኛ ባለስልጣናትና በልዩ ልዩ የክልሎች ርዕሳነ መስተዳደሮች የተመሩ ናቸው። የሶማሌ ክልል ርዕሰ መስተዳደርና የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ አባል አቶ ምስጦፌ መሐመድ በመሩትና በባህር ዳር ከተማ በተካሄደው ህዝባዊ ውይይት ላይ እንደተገኙ የገለጹልን የከተማዋ ነዋሪ ወይዘሮ ሰናይት ጸጋዬ ከተሳታፊዎቹ መካከል አንዷ ናቸው። በተለይ ወቅታዊ የክልሉ የጸጥታ ችግር በስፋት እንዳወያየ የነገሩ ወይዘሮ ሰናይት ግጭቶቹን ተከትሎ የተባባሰው የኑሮ ውድነት፣ የወሰንና የማንነት ጥያቄ፣ የማዳበሪያ አቅርቦት፣ የክልሉ መንገዶች ወደ አዲስ አበባ እንዳይገቡ የሚከለከሉባቸው አጋጣሚዎችና ሌሎቹም በውይይቱ እንደተነሱ ዘርዝረዋል። መንግስት ወደ ህዝብ መውረዱ በጣም ትልቅ መፍትሄ ነው። በጣም አንኳር አንኳር የሆኑ በአገሪቷ ላይ ያሉ ችግሮችን መፍትሄው ምን እንደሆነ ችግሩ ምን እንደሆነ ከህዝብ ተነስቷል። ትልቁ ነገር ማሰሪያ ሆኖ የቀረበው ነገር ሰላም ይሁን ነው። መከላከያና ፋኖ በአማራ ክልል ላይ እየገጠሙ ያሉትን መንግስት ማድረግ ያለበት ማህበረሰብን ካወያየ በኋላ ለእነሱ እድል ሰጥቶ ወደ መንግስት እንዲቀርቡና ጥያቄያቸው ምን እንደሆነ እነሱን ጥያቄያቸውን ተቀብሎ እውቅናም እንዲሰጣቸው ሰላም እንዲሆን ማህበረሰቡ ነው የነበረ ውይይት። መንግስት ካወያየ በኋላ ፈጣን ተጨባጭ የሆነ መልስ ማህበረሰቡ ማግኘት አለበት። ሁለተኛ እርቅ እንዲሆን ነው። በሽማግሌ ባይሆን በሃይማኖት አባት ባይሆንም በቃ በሌላ ሀገር ጣልቃ ገብነት ወደ እርቅ እንዲመጡ። እርቅ ከሌለ መንገዶች እየተዘጉ ነው፣ ኑሮ ውድነት የመጣ ይሄን ነው የተባለው፣ መፍትሄው የተባለው ይሄ ነው። በተሳታፊዎች ለተነሱ ጥያቄዎች ምላሽ የሰጡት የሶማሌ ክልል ርዕሰ መስተዳደር ምስጦፌ መሐመድ የአማራ ክልል ህዝብ በርካታ ጥያቄዎች እንዳሉበት እንገነዘባለን ማለታቸውን የመንግስት ብዙሀን መገናኛዎች ዘግበዋል። አማራ ክልል በህዝብ የሚነሱ ጥያቄዎች እንዳሉ ሁሉ ሌሎችም ክልሎች የሚያነሷቸው መሰልና ሌሎችም ጥያቄዎች እንዳሉ የገለጹት ርዕሰ መስተዳደሩ ጥያቄዎችም የሚፈቱት ሰላም ሲረጋገጥ እንዳሉ በዘገባዎች ተጠቅሷል። ልማትና ፍትህ የኢትዮጵያ ህዝብ የወል ጥያቄዎች ናቸው ሲሉም እነዚህን የጋራ ጥያቄዎች በአንድነት በመቆም መፍታት እንደሚቻል ማስገንዘባቸውን በውይይቱ ተሳታፊ የነበሩት ወይዘሮ ሰናይት ለአሜሪካ ድምፅ አረጋግጠዋል። የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ በተገኙበት ህዝባዊ ውይይት ላይ እንደተሳተፉ የነገሩን ደግሞ በዋግምራ ብሔረሰብ አስተዳደር ዞን የሰቆጣ ከተማ ነዋሪ የሆኑት አቶ መልካሙ ደስታ ናቸው። የህግ የበላይነት ይከበር፣ ሰላም ይኖር በተለይ ኑሮ ውድነቱም ተያያዥነት ያላቸው ጉዳዮች ሁሉ በጣም በከፍተኛ ደረጃ የጨመሩ ከመሆናቸው አንጻር ሰላም ስለሌለበት ጥቂት ናቸው ሊጠቀሙ የሚችሉት። እንደዚህ አይነት ነገሮች በጣም ጥንቃቄ በተሞላው መንገድ ጥያቄ አለኝ የሚል ተበደልኩ፣ አለ ተገለልኩ የሚል ካለ እነዚህ በመንግስት ደረጃ ፕላትፎርም ተፈጥሮ የተለያዩ የህብረተሰብ መድረኮች በመፍጠር ችግሮች እንዲፈቱ መደረግ አለበት ነው የመጀመሪያው። ሁለተኛው ደግሞ ህዝቡ ላይ ሚና አለን ማለት ነው። እንግዲህ በአንድም በሌላም የተሳሳቱ ነገሮች ካሉ የሚታረሙበት። ይህን ግርግር ተጠቅሞ እኮ ለመዝረፍ የተዘጋጀ ሀይል ይኖራል፣ ምንም ጥርጥር የሌለ ማለት። ስለዚህ ህግ ይከበር ሲባል ያው ያለ ማህበረሰብ ተሳት ወንድማይሆን ይታወቃል በእርግጠኝነት። ነገር ግን መንግስት ደግሞ ወረድ ብሎ ማወያየት አለበት በድርድር አግባ ወረድ ተብሎ ምንድን ነው ተብሎ አንዳንዴ ማይኖሪቲም ሊኖር ይችላል። እንደዚህ አይነት ግጭቶች ሲኖሩ መንግስትም ቢሆን አንድ ደረጃ ወረድ ብሎ ሲያወያይ የአምን ወገን ህዝብ አሳታፊ በሆነ መንገድ ዲሞክራሲ በሆነ መንገድ የሀሳብ ልዩነቶች፣ በደሎች አሉ የሚባሉ ነገሮች ካሉ መደመጥ አለባቸው። የቤኒሻንጉል ጉምዝ ክልል ርዕሰ መስተዳደር አሻድሌ ሀሰን በእንጅባራ ከተማ በመሩት ህዝባዊ ውይይት ላይ እንደተገኙ የገለጹልን የከተማዋ ነዋሪ ዶክተር መዝገቡ ቦጋለም ተሳታፊዎች የተለያዩ ጥያቄዎች ማንሳታቸውን አመልክተዋል። አቶ አሻሊ ሀሰን የሰበሰቡት ላይ ነው የተሳተፍኩት። እናም ያው ህዝቡ ያነሳው ጥያቄ ለረጅም ጊዜ የቆየ ጥያቄ ነው። ስለዚህ ሰላም ያስፈልገናል፣ ሰላም መስፈን አለበት። ሰላም ደግሞ መስፈን የሚችለው በመወያየት ነው። በሀገር ሁለት መንግስት ሊኖር አይችልም። አንድ መንግስት ነው መኖር ያለበት። ሁሉም ጥያቄዎች ወደ ጠረጴዛ መጥተው የፌዴራል መንግስትም ቶሎ መፍትሄ ማምጣት አለበት የሚሉ ጉዳዮች ተነስተዋል። ያው በሰላም ቶት ህክምና በአግባቡ ማግኘት አልተቻለም። ያው ብሔረሰብ አስተዳደር ለየት የሚያደርገው ደም የሚመጣው ከባህር ዳር ነው። መድኃኒት የሚመጣው ከባህር ዳር ነው። እነዚህን ሁሉ በነፃነት ማምጣት ስላልተቻለ ሪፈርስ ሲደረግ አምቡላንስ መሄድ ስለማይችል ሰው እየተንቀላጠ ነው፣ እዚሁ እየሞተ ነው እና ይሄ ነገር ስላለ አስቸኳይ የሆነ ሰላም ያስፈልጋል። ሰላምን ማምጣት የሚቻለው በውይይት ነው የሚል ስትሮንግ የሆነ ሀሳብ ተነሳ። ከመድረኩ ምላሽ እንደተሰጣቸው ዶክተር መዝገቡ ቦጋለ ሲያብራሩ መልሱ እንግዲህ በዋነኝነት ከህዝብ የተነሳውን ሀሳብ ወስደው ገምግመው ምላሽ የሚሰጡበት እንደሆነ ነው። እንደ መነሻ እንትን ያሉት በብልጽግና ማዕከላዊ ኮሚቴ የሚገመግመው ነው የሚሆነው። በባህር ዳር ዩኒቨርሲቲ የፖለቲካ ሳይንስ እና ዓለም አቀፍ ግንኙነት ትምህርት ክፍል ረዳት ፕሮፌሰር የሆኑት የያው ገነት ቸኮል መንግስት ህዝባዊ ውይይቶችን ማመቻቸቱ የተሻለ የሰላም አማራጭን እንደሚያመጣ ጠቁመዋል። ሆኖም መንግስት ከታጣቂ ቡድኑ ጋር ፊት ለፊት ቢነጋገር ደግሞ በክልሉ ሰላም ለማምጣት የተሻለ መንገድ ነው ብለዋል። የመጀመሪያው የህዝብን ቅሬታዎች፣ ምሬቶችን ለማዳመጥ ዕድል ይሰጣል። በተመሳሳይ ደግሞ ዜጎችም ግራቸውን ብሶታቸውንም ለመግለጽ እንደ አንድ ምቹ አጋጣሚ ተደርጎ ይወሰዳል። ስለዚህ በአንድ በኩል የተሻለ የሰላም አማራጭ እንዲመጣ ለማድረግ የህዝብንን ሮ ማደመጥ የተሻለ ነው ብዬ ይወስዳለሁ። ሆኖም ግን እውነተኛ የሆነ ድርድር ከሌሎች ሀይሎች ጋርም መወሰድ አለበት። ያ ካልሆነ በአንድ በኩል ብቻ በማወያየት ችግሩ ይፈታል ብሎ ማሰብ ይሄ ሊሆን የሚያችልበት እድል ብዙ ነው እና ዘላቂ ሰላም እንዲመጣ የሚችለው አንደኛ በደንብ አካታችነት ያለው ከምን አንጻር ከአጀንዳዎቹ አንጻር ሁለተኛ ከተሳታፊዎች አንጻር በተለይ ደግሞ በታጠቀውን ሀይል በእውነተኛ ድርድር ላይ እና ዲሞክራሲያዊ በሆነ መንገድ የሚፈታበት መንገድ እና ጥቅል ደግሞ የቆዩ መዋቅራዊ ችግሮች የሚፈቱበት መንገድ ከመጣ ዘላቂ ሰላም ሊመጣ ይችላል። ህዝባዊ ውይይቶች በአስራ አምስቱ የክልሉ ከተሞች የተካሄዱት በክልሉና እንደ አስፈላጊነቱን በሌሎች አካባቢዎች ተግባራዊ ሊሆን እንደሚችል ከስድስት ወራት በፊት የተጣለው የአስቸኳይ ጊዜ አዋጅ ለተጨማሪ አራት ወራት በተራዘመ በጥቂት ቀናት ውስጥ ነው። የአዋጁን ጊዜ ማራዘም ያስፈለገው በአማራ ክልልና በሌሎች የሀገሪቱ አካባቢዎች ያሉ አንዳንድ አዝማሚዎችና የጸጥታ ስጋቶችን ታሳቢ በማድረግ እንደሆነ የፍትህ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ጥያቄውንና የውሳኔ ሀሳቡን ለፓርላማው ሲያቀርቡ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው። አስቴርን ለዘገባዋ አመሰግናለሁ። በተከታዩ ርዕስ ደግሞ ወደ መቀሌ እንመለሳለን። የኤርትራ ወታደሮች በትግራይ ክልል ገበሬዎችን እያፈኑና ከብቶችን እየዘረፉ ነው የሚል ክስ ቀረበባቸው። የኤርትራ ወታደሮች ከትግራይ ክልል ጋር አዋሳኝ በሆኑ የድንበር አካባቢዎች የሚኖሩ ገበሬዎችን እያፈኑና በመቶዎች የሚቆጠሩ ከብቶችን እየዘረፉ መሆኑን አሶሲዬትድ ፕሬስ ተመለከትኩ ያለውን ሪፖርት ጠቅሶ ዘግበዋል። ስመኝሽ የቆየ እንደሚከተለው ታቀርበዋለች። ከተባበሩት መንግስታት ድርጅት ተቋማትና መንግስታዊ ያልሆኑ ድርጅቶች የተውጣጡ የኢትዮጵያ ጤና ቡድን አባላት በኤርትራ ድንበር አቅራቢያ በሚገኙ ሁለት ወረዳዎች ላይ ያደረጉትን ግምገማ ተመስርቶ ጥር 22 2016 ዓ ም ይፋ የተደረገው ሪፖርት በኤርትራ ኃይሎች የተፈጸሙ በርካታ አፈናዎችንና ና የከብት ዝርፊያዎችን መመዝገቡን አሶሴትድ ፕሬስ ገልጿል። የጤና ተቋሙ ሪፖርቱን ያገኘው አንድ ስሙ እንዳይገለጽ ከጠየቀ የመንግስታቱ ድርጅት ባለስልጣን መሆኑንም አመልክቷል። ዘገባውን ተከትሎ የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል በሰጡት ምላሽ የኤርትራ ኃይሎች ጠለፋና የከብት ዝርፊያ ፈጽመዋል የሚለው ሪፖርት ሐሰት ነው በማለት ክሱን አስተባብለዋል። የጤና ቡድኑ ሪፖርት ጥር 13 ቀን ተፈጸመ ባለው አንድ ክስተት ስምንት እረኞች ከአህያዎቻቸውና ግመሎቻቸው ጋር ታፍነው መወሰዳቸውን አመልክቷል። በተመሳሳይ ኅዳር 26 ቀን ስድስት ሰዎች ከ56 የቤት እንስሳቶች ጋር መታፈናቸውንና ህዳር 25 ቀን ደግሞ የኤርትራ ኃይሎች 100 እንስሳትን መስረቃቸውን ጠቅሷል። ሰነዱ አክሎ ሁለቱ ድንበር ላይ የሚገኙት ወረዳዎች ሙሉ ለሙሉ ወይም በከፊል በኤርትራ ጦር ጥበቃ የሚደረግባቸው መሆኑን የጠቀሰ ሲሆን፣ በዚህ ምክንያት በግጭት የተፈናቀሉ ሰዎች ወደ ቤታቸው ተመልሰው መሬታቸውን ማረስ እንደማይችሉ ገልጿል። በአብዛኛው የወረዳዎቹ አካባቢዎች የኢትዮጵያ ፌዴራል ኃይሎች እንደማይገኙና ለህዝቡ ጥበቃ እንደማያደርጉም ተመልክቷል። በተጨማሪም የጤና ቡድኑ ያወጣው ሪፖርት በድርቅ የተጠቁና ለሰብአዊ እርዳታዎች በጣም አስቸጋሪ መሆናቸውን በገለጻቸው በሽምብሊና በአዳሜቲ ውስጥ በሚገኙ ወረዳዎች ውስጥ ከረሃብ ጋር በተያያዘ ቢያንስ ሀምሳ ሰዎች መሞታቸውን መመዝገቡን የአሶሴትድ ፕሬስ ዘገባ ጠቅሷል። ባለፉት ሳምንታት ከድርቅና ከእርዳታ መቋረጥ ጋር በተገናኙ ምክንያቶች በክልሉ በመቶዎች የሚቆጠሩ ሰዎች በረሃብ ምክንያት ሳይሞቱ እንደማይቀር ያመለከተው የአሶሴትድ ፕሬስ ዘገባ የትግራይ ባለስልጣናትም ሁኔታው በክልሉ ሙሉ ረሃብ ሊያስከትል እንደሚችል እያስጠነቀቁ ነው ብሏል። የኢትዮጵያ ፌዴራል ኃይሎችና ህወሀት ለሁለት ዓመታት ባካሄዱት ውጊያ ኤርትራ የኢትዮጵያ መንግስት ቁልፍ አጋር የነበረች ሲሆን የኤርትራ ወታደሮች በዜጎች ላይ ጅምላ ጭፍጨፋ ማካሄድንና የወሲብ ባርነትን ጨምሮ በርካታ የሰብአዊ መብት ጥሰት ፈጽመዋል የሚል ክስ ይቀርብባቸዋል። ጦርነቱ በጥቅምት 2015 በተፈረመው የሰላም ስምምነት ሲጠናቀቅ የኤርትራ ኃይሎች ከትግራይ እንዲወጡ የተጠየቀ ቢሆንም የስምምነቱ አካል ያልሆነችው ኤርትራ አሁንም ከኢትዮጵያ ጋር በሚያዋስነው ድንበር ላይ በርካታ አካባቢዎችን መያዟ ተዘግቧል። የተኩስ ማቆም ስምምነቱ አንደኛ ዓመት በተከበረበት ወቅት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የኤርትራ ኃይሎች እንዲወጡ በድጋሚ የጠየቁ ሲሆን በትግራይ ዘላቂ ሰላም እና መረጋጋት ለማምጣት ተጨማሪ ተግባራት ያስፈልጋሉ ብለዋል። የሰላም ስምምነቱ ደም አፋሳሹን ጦርነት ቢያስቆምም አፈጻጸሙ ግን የተጓተተ ሲሆን በጦርነት ወቅት ለተፈጸሙ ወንጀሎች የሚጠበቀው የሽግግር ፍትህ የተጓተተ መሆኑን እና በመቶዎችና በሺዎች የሚቆጠሩ የቀድሞ ተዋጊዎችን ትጥቅ የማስፈታት ሂደቱም ገና አለመጀመሩን የአሶሼትድ ፕሬስ ዘገባ አመልክቷል። ከትግራይ ጋር የተካሄደው ጦርነት ቢያቆምም በጎረቤት በሚገኘው የአማራ ክልል በተስፋፋው ግጭት የኢትዮጵያ መንግስት ከክልሉ ሚሊሻዎች ጋር እየተዋጋ ነው። የህዝብ ተወካዮች ምክር ቤት ባለፈው ሳምንት ባካሄደው ስብሰባም ካለፈው አመት ነሐሴ ወር ጀምሮ በክልሉ ተጥሎ የነበረውን አስቸኳይ ጊዜ አዋጅ ለተጨማሪ አራት ወራት አራዝሟል። በአሶሴትድ ፕሬስ ለቀረበው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ። ስመኝሽን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን አሁን ከሳምንታዊው ቅንብሮች አንዱን እናስከትላለን። ስፖርት በኬኔዲ አባተ ዩናይትድ ስቴትስ ቦስተን ትራንት ጥር 26 በተካሄደ የኒው ባላንስ የቤት ውስጥ ውድድር ኢትዮጵያውያን አትሌቶች ድል አድርገዋል። በ3000 ሜትር መሰናክል አትሌት ለሜቻ ግርማ ውድድሩን 7 ደቂቃ ከ29.08 በማጠናቀቅ አሸንፏል። የኬንያና የአይርላንድ አትሌቶች ሁለተኛና ሶስተኛ ወጥተዋል። በ1500 ሜትር የሴቶች ውድድር ደግሞ አትሌት ጉዳፍ ጸጋይ የሀገሯን ልጅ ብርቅ ያየሉ ምን አስከትላ በመግባት አሸንፋለች። ጉዳፍ ርቀቱን በ3 ደቂቃ ከ58.11 ሰከንድ ያጠናቀቀች ሲሆን በማይክሮ ሰከንዶች ተቀድማ ውድድሩን በ3 ደቂቃ ከ58 አራት ሶስት ሰከንድ ያጠናቀቀችው የ18 ዓመቷ አትሌት ብርቄ ሀየሎም በርቀቱ ያስመዘገበችው ሰዓት ከ20 ዓመት በታች የዓለም የቤት ውስጥ ፈጣን ሰዓት ሆኖ ተመዝግቧል። አሜሪካዊቷ ኤምሊ ማኬ ውድድሩን በሦስተኝነት ያጠናቀቀች አትሌት ናት። አውስትራሊያዊቷ ጄሲካ ሁል አንደኛ በወጣችበት የሴቶች 3000 ሜትር ደግሞ ኢትዮጵያዊቷ መልክናት ውዱ ሶስተኛ ስትወጣ፣ አሜሪካዊቷ ኤሌ ሴንት ፒየር ሁለተኛ ደረጃን ይዛ አጠናቃለች። ከጥር 21 ጀምሮ በአዲስ አበባ ከተማ የኢትዮጵያ ስፖርት አካዳሚ ለስድስት ቀናት የተካሄደው የኢትዮጵያ አትሌቲክስ ሻምፒዮና ትናንት ፍጻሜውን አግኝቷል። አንጋፋውና በርካታ አትሌቶችን ያፈራው ይህ ሻምፒዮና ዘንድሮ ለ53ኛ ጊዜ የተካሄደ ሲሆን ከ1100 በላይ አትሌቶች ክልላቸውን ክለባቸውንና ተቋማቸውን ወክለው መሳተፋቸውን የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። ጠንካራ ፉክክር በታየበት በዚህ ሻምፒዮና በአጠቃላይ በወንዶችና በሴቶች ሰዎች በሰበሰበው 360 ነጥብ የኢትዮጵያ ንግድ ባንክ አንደኛ ሆኖ በማጠናቀቅ የዋንጫ ተሸላሚ ሆኗል። መቻል በ253 ነጥብ ሁለተኛ ሲወጣ፣ ኢትዮ ኤሌክትሪክ ክለብ በ216 ሶስተኛ ደረጃን ይዞ ማጠናቀቁን ፌዴሬሽኑ አስታውቋል። በኮት ዲቫር አስተናጋጅነት እየተካሄደ ያለው 34ኛው የአፍሪካ ዋንጫ አፍኮን 2023 ባልተጠበቁ ድራማዊ ክስተቶች ሲቀጥል ይህም እስካሁን ሰባት አሰልጣኞችን ከስራ አሰናብቷል። ግብፅ አሰልጣኟን በማሰናበት የቅርብ ጊዜዋ ሀገር ሆናለች። የፈርዖኖቹ አሰልጣኝ ሩይ ቪቶሪያ ብሔራዊ ቡድኑን ለስምንተኛ ጊዜ የአፍሪካ ዋንጫ ሻምፒዮን በማድረግ የቡድኑን አህጉራዊ ሀያልነቱን የማስጠበቅ ኃላፊነት አልተወጣም በሚል መሰናበቱን የግብፅ እግር ኳስ ማህበር አስታውቋል። ማህበሩ በመግለጫው ፖርቹጋላዊውን አሰልጣኝ ሩይ ቪቶሪያንና የበታች ሹሞቹን አመስግኖ በጊዜያዊነት የቀድሞው የአልአህሊ አሰልጣኝ መሐመድ የሱፍ የብሔራዊ ቡድኑን ኃላፊነት እንደሚረከብ አክሏል። ከፈረንጆቹ 2010 በኋላ የመጀመሪያውን ዋንጫ እናሸንፋለን ብለው ወደ ኮት ዲቫር ላቀኑት ግብጻውያን በመጨረሻዎቹ 16ቱ የጥሎ ማለፍ ጨዋታ መሰናበታቸው መራር ሽንፈት ሆኖባቸዋል። አንድም የምድብ ጨዋታ ሳያሸንፉ ሶስቱንም ጨዋታዎች በአቻ ውጤት ተለያይተው ወደ ጥሎ ማለፉ የተሸጋገሩት ግብጾች ባለፈው ሳምንት ከዲሞክራቲክ ሪፐብሊክ ኮንጎ ጋር በተደረገው የጥሎ ማለፍ ጨዋታ በአስደናቂ የፍጹም ቅጣት ምት 8 ለ7 ተሸንፈው ከውድድሩ ውጭ መሆናቸው ይታወሳል። የአሁኑ የአፍሪካ ዋንጫ ከውጤት ቀውስ ጋር በተገናኘ በአሰልጣኞች ስንብት በቀዳሚነት የሚጠቀስ ሲሆን ከግብፅ በተጨማሪ ጋና፣ አልጄሪያ፣ ታንዛኒያ፣ አስተናጋጇ ኮት ዲቫር፣ ቱኒዚያ እና ጋምቢያ ሌሎቹ ከብሔራዊ ቡድን አሰልጣኞቻቸው ጋር የተለያዩ ሀገራት ናቸው። አሰልጣኟን ካሰናበተች በኋላ መነቃቃት የሚታይባት ኮት ዲቫር ከምድቧ በምርጥ 3 ሶስተኝነት ተንጠልጥላ አልፋ ለግማሽ ፍጻሜ ከደረሱ አራት ሀገራት መካከል መሆኗ ይታወቃል። በአፍሪካ እግር ኳስ የመሪነት ደረጃ ላይ የሚገኙ አምስት ሀገራት ከሩብ ፍጻሜው በፊት፣ አራቱ ደግሞ በሩብ ፍጻሜው ተሰናብተዋል። የዓለም እግር ኳስ አስተዳዳሪው አካል ፊፋ የ2026 የወንዶች የዓለም ዋንጫ ሙሉ መርሃ ግብሩን ዛሬ ይፋ አድርጓል። በታሪክ ለመጀመሪያ ጊዜ በሦስት ሀገራት የሚካሄደው ቀጣዩ የዓለም ዋንጫ የመክፈቻ ጨዋታ በሜክሲኮ ሲቲ ዝነኛ በሆነው አስቴካ ስታዲየም ሲደረግ፣ የፍጻሜው ጨዋታ ደግሞ በዩናይትድ ስቴትስ ኒው ጀርሲ በሚገኘው ሜት ላይፍ ስታዲየም ይካሄዳል። በሰሜን አሜሪካዎቹ ካናዳ፣ ዩናይትድ ስቴትስ እና ሜክሲኮ ጣምረ አስተናጋጅነት የሚካሄደው የውድድር ሩ ሙሉ መርሃ ግብር ይፋ የሆነው የፊፋ ፕሬዝደንት ጂያን ኢንፋንቲኖ በተገኙበት የቀጥታ ስርጭት ላይ ነው። ውድድሩ በሜክሲኮ አዝቴካ ስታዲየም እንደ አውሮፓውያን አቆጣጠር ሰኔ 112026 ሲጀመር የዩናይትድ ስቴትሷ ኒው ጀርሲ ግዛት ማያሚን በማሸነፍ የፍጻሜውን ጨዋታ እንድታስተናግድ በፊፋ ተመርጣለች። 82500 ተመልካቾችን የማስተናገድ አቅም ያለው የኒው ጀርሲው ሜትላይፍ ስታዲየም ከኒው ዮርክ ከተማ በአ ማ ኃይል ርቀት ላይ የሚገኝ ነው። የ2026 የዓለም ዋንጫ በአስተናጋጅ ሀገሮች ብቻ ሳይሆን የተሳታፊ ሀገራት ቁጥርም ከ32 ወደ 48 ከፍ ብሎ የሚካሄድ የመጀመሪያው የዓለም ዋንጫ ነው። በአጠቃላይ ለ39 ቀናት በሚቆየው በቀጣዩ የዓለም ዋንጫ 104 ጨዋታዎች የሚደረጉ ሲሆን በዚህም አዲስ ክብረ ወሰን ያስመዘግባል። የፍጻሜው ውድድር በአውሮፓውያኑ አቆጣጠር ሐምሌ 19 እንደሚካሄድ የፊፋ መርሃ ግብር ያመለክታል። የካና የካናዳዋ ቶሮንቶ የዩናይትድ ስቴትሷ ሎስ አንጀለስ እና የሜክሲኮዋ ሜክሲኮ ሲቲ የየሀገሮቹ ብሔራዊ ቡድኖች የመክፈቻ ጨዋታ የሚደረግባቸው ከተሞች ናቸው። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ ክብራትና ክብራን አድማጭ ተመልካቾቻችን አንድ አለም አቀፍ ርዕስ እናሰማችኋለን ሳምንታዊ ነው ይህም አሜሪካ በመካከለኛው ምስራቅ ወታደራዊ ጡንቻዋንና ዲፕሎማሲን በመጠቀም ላይ መሆኗ ነው የተገለጠበት ወታደራዊ ጡንቻዋን በማሳየትም ሆነ ዲፕሎማሲያዊ መፍትሄዎች እንዲኖሩ ግፊት በማድረግ ዩናይትድ ስቴትስ በመካከለኛው ምስራቅ በመካሄድ ላይ ያለው ጦርነት እንዳይስፋፋ ሙከራ ይዛለች በቀጠናው የሚገኙት እና በኢራን የሚደግፉ ኃይሎች ምዕራባውያን ይዞታ እና ጥቅሞች ላይ ጥቃት መፈጸማቸውንም ቀጥለዋል። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊያስ ያጠናቀረችውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከትለው ያቀርበዋል። አሜሪካና አጋሮቿ ሰላሳ ስድስት የሁቲ ኢላማዎችን ባለፈው ቅዳሜ ከደበደቡም በኋላ በሁቲዎችም ሆነ በኢራን በሚደግፉና በመካከለኛው ምስራቅ በሚንቀሳቀሱ ሌሎች ሚሊሻዎች ተጨማሪ ጥቃት እንደማይኖር በእርግጠኝነት መናገር እንደማይቻል የአሜሪካው ብሔራዊ የጸጥታ አማካሪ ጄክ ሰለቨን ለኤቢሲ ቴሌቪዥን ተናግረዋል። የድብደባው ዋና ዓላማ ኃይሎቻችንን በማጥቃት ላይ ያሉት በኢራቅና በሱሪያ የሚገኙትና በኢራን የሚደገፉትን ሚሊሻዎችን እንዲሁም የቀይ ባህር የመርከብ ዝውውር ስጋት ላይ የጣሉ ሁቴዎችን አቅም ማዳከም ነው። ድብደባዎቹ የሚሊሻዎቹንም ሆነ የሁቲዎችን አቅም በማዳከም ረገድ ጥሩ ውጤት እንዳስገኙ እናምናለን። እንደ አስፈላጊነቱ እርምጃ መውሰዳችን እንቀጥላለን። ሁቲዎቹ ግን ጥቃታቸውን እንደሚቀጥሉ ዝተዋል። በጋዛ እስራኤል በሐማስ ላይ የምታካሄደውን ጥቃት ለመበቀል እንደሆነም በተደጋጋሚ አስታውቀዋል። በጋዛ የሚገኘው የጤና ሚኒስቴር እንዳስታወቀው እስካሁን ከ27 ሺህ በላይ ሰዎች ሲገደሉ ከ66 ሺህ በላይ ደግሞ ተጎድተዋል። በየመን ሚኒስትር ዴታ የሆኑት ናቢል ሞሸን አቡናሽታን አገራቸው ጥቃትን ለመመከት ዝግጁ እንደሆነች ይናገራሉ። በጋዛ በሚገኙ ወገኖቻችን ላይ ጥቃት፣ ከበባ፣ የዘር ማጥፋት ተፈጽሞባቸዋል። መድኃኒት እንዳይገባላችሁ ተደርጓል። የየመን ዜጎችና ጎሳዎች ይህን ጥቃት ለመመከትና ማድረግ የምንችለውን ሁሉ ለማድረግ በዝግጅት ላይ ነን። እስራኤል ጋዛ ላይ ድብደባ በማድረግ ላይ ያለችው ባለፈው የፈረንጆች ጥቅምት ሰባት ቀን ለደረሰባትና 1200 ሰዎች ተገድለው 240 ለታገቱበት የሐማስ ጥቃት ምላሽ ነው። ሐማስ ከነበሩት 24 የሻለቃ ጦሮች ውስጥ 17 የሚሆኑት እንደተደመሰሱ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ናታንያሁ ትናንት እሁድ ተናግረዋል። የተረፉት የሻለቃ ጦሮች የሚገኙት በደቡብ ጋዛ ሰርጥና ራፋ ነው። እነርሱንም እናጠፋለን። የውጭ ጉዳይ ሚኒስትሯን ለተጨማሪ ጉብኝት ወደ ቀጠናው የላከችው አሜሪካ ለግጭቱ ዲፕሎማሲያዊ መፍትሄ ለማምጣት ጫናዋን በመጨመር ላይ ነች። በርካታ ደረጃዎች ያሉት እና የተቀሩትን ታጋቾች ለማስለቀቅ በምትኩም ፍልስጥማውያን እስረኞችን ለመፍታት የሚያስችል ነው የተባለ የተኩስ ፋታ ስምምነት ላይ ለመድረስ ጥረት በመደረግ ላይ መሆኑ ታውቋል። የጸጥታ አማካሪው ጄክ ሱሊቫን ፕሬዚደንት ጆ ባይደን በማድረግ ላይ ስላሉት ጥረት ይናገራሉ። ፕሬዚዳንቱ ይህን በተመለከተ ጠንክረው እየሰሩ ነው። በድርድሩ ሂደት ዋና ተዋና ከሆኑት ከቃጣርና ግብፅ መሪዎች ጋር ተነጋግረዋል። ከእስራኤል ባለሥልጣናትም ጋር በተከታታይ በመነጋገር ላይ ነን። ታጋቾችን ወደ ቤተሰቦቻቸው ለመመለስ የሚያስችለውን ስምምነት ሐማስ መቀበል አለበት። ስምምነቱ በእርግጠኝነት የሚፈጸምና የጊዜ ሰሌዳም የተቀመጠለት እንዳልሆነ ሰልቨን አጽንኦት ሰጥተው ተናግረዋል። የጸጥታ አማካሪው አስተያየት የመጣው ከጋዛ የተፈናቀሉትና በራፋ ድንበር አቅራቢያ የሚገኙት ፍልስጤማውያን ከፍተኛ የተስፋ መቁረጥ ውስጥ መሆናቸውን የተባበሩት መንግሥታት ድርጅት ባለፈው አርብ ማስጠንቀቁን ተከትሎ ነው። እንግዲህ ወልዴን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ የያዝነውንም በዚሁ ወደ ማገባደዱ እየተቃረብን ነው። በዛሬው ዕለት ከሚተላለፈው ሳምንታዊ ፕሮግራሞች አንዱን በሰዓት እጥረት አልፎ አልፎ እንደሚገጥመን ማስተላለፍ አልቻልንም። ሐኪሙን ይጠይቁ ለዛሬ ይዘው የነበረውን ፕሮግራም በነገው ምሽት እናቀርባለን። የኩላሊት በሽታና እርሱን ተከትለው የሚመጡ ሌሎቹ ስብስብ የጤና እክሎች አስመልክቶ ከአድማጭ የደረሰ ጥያቄ መነሻ ያደረገ ነው። ጥያቄዎች ያላችሁ በስልክ መስመራችንም ሆነ በኢሜይል ብትልኩልን እናስተናግዳለን። አሁን የዛሬውን እዚህ ላይ ልንቋጭ ነው። አሉላ ከበደ አስተናጋጃችሁ፣ ብርሃን ኃይሉ አቀናባሪዋ ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። እኔ በኩል ሰላም another one